የሱዳን ፕሬዚዳንት ሐሰን ኦማር አልበሽር ባለፈው ሰኔ ደቡብ አፍሪካ በነበሩበት ወቅት በዓለም አቀፉ የወንጀል ፍርድ ቤት ቀደም ሲል ወጥቶ በነበረ የእስር ማዘዣ መሠረት በቁጥጥር ስር እንዲውሉ አለመደረጉን የደቡብ አፍሪካ የውጭ ጉዳይ ሚኒስትር አጥብቀው እየተከላከሉ ነው። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ የደቡብ አፍሪካ መንግስት በሽርን በቁጥጥር ስር ያለዋለበት ምክንያት ያለዋለበትን ምክንያት እንዲያስረዳ እስከ ትናንት መስከረም 24 2008 ዓ.ም ጊዜ ሰጥቶት እንደነበረ ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ትዝታ በላቸው ዝርዝሩን ታቀርበዋለች። መንግስታቸው የሱዳን ፕሬዝዳንት አልባሽርን ቁጥጥር ስር ያላዋለበትን ምክንያት ለማስረዳት የደቡብ አፍሪካ ውጭ ጉዳይ ሚኒስትር ዓለም አቀፍ ፍርድ ቤት ተጨማሪ ጊዜ እንዲሰጣቸው ጠይቀዋል። ከአይሲሲ በተጨማሪ የደቡብ አፍሪካ ፍርድ ቤት በወቅቱ አልባሽር እንዳይለቀቁ ትዕዛዝ ማሳለፉም የሚታወስ ነው። ውጭ ጉዳይ ሚኒስትር ማቲ ናኮአና ማሻባኔ በአይሲሲ እና በአብዛኞቹ የአፍሪቃ አገሮች መካከል ያለውን ውጥረት የበለጠ በማክረር ዓለም አቀፉ ፍርድ ቤት ላይ የሰላሂት ሰንዝረዋል። ፍርድ ቤቱ እየመረመራቸው ያሉ ዘጠኙም ወንጀል የተባሉ ጉዳዮች አፍሪቃን የተመለከቱ ናቸው ብለዋል። ደቡብ አፍሪካ በዚህ ጥሪ ላይ ሕጋዊ ማብራሪያ ያለማቅረቧ አቅርብ ያሰኝም፣ ስለዚህ ሕግ ጥሳለች የሚል ግምት አለ። እንዲህ ያለውን አመለካከት ግን ደቡብ አፍሪካ እንደ አንድ ሉዋላዊት አገር መብቷ እንደ ተጣሳ አድርጋን የምትመለከተው ፍርድ ቤቱ ራሱ በጥሪ ደብዳቤው የሮማውን ሕግ መንፈስ የጣሰ ነው። የደቡብ አፍሪካ ባለስልጣናት የሱዳን ፕሬዝደንት ኦማር ሀሰን አልባሽር እንደ አንድ የአፍሪቃ ህብረት ልኡክ ጆሃንስበርግን ሲጎበኙ ዲፕሎማሳዊ ከለላ አላቸው ነው የሚሉት። የዓለም አቀፉ ፍርድ ቤት አባላት የሆኑት ኬንያና ኮንጎም የሱዳን ፕሬዝደንት አገሮቻቸውን በጎበኙ ወቅት ቁጥጥር ስር ሳያውሏቸው ቀርተዋል። ፕሬዝደንት ባሽር በጆሐንስበርግ ከ48 ሰዓታት በላይ አልቆዩም። ከመገናኛ ብዙሀን እይታም ተሰውረው ነበር። አልባሽር የተከሰሱት እንደ አውሮፓ አቆጣጠር በ2009 ዓ ም ሲሆን ለረጅም ዓመታት በተካሄደውና ሶስት መቶ ሺህ በላይ ሰው ህይወት የጠፋበት ሁለት ሚሊዮን ሰዎች የተፈናቀሉበት በዳርፉር ግጭት ሰብአዊ ፍጡር ላይ ፍጅት አስፈጽመዋል በሚል እንደሆነ ይታወሳል።